ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ መስከረም ሃያ ስምንት ሁለት ሺህ ዘጠኝ ዓመተ ምህረት ምሽት ፕሮግራም ነው። አሁን ጸጋዬ ያለው ስጋት የለኝም ያለው እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን ማጨመር አርጊመንት ነው። ኢህአዴግ ግን አለ። አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው? ምነው መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም። መኖር መኖር የለበትም ማለት እንግዲህ ምኞት ነው። ለዚህ ምሽት ከያዝንላችሁ የኢትዮጵያ ጉዳይ ውይይት እየተቀነጨበን የሰማችሁት፣ አሁን ወደ ውይይቱ እናልፋለን። በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ቀናት ይቀሩታል፤ እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ሕይወት መጥፋት ምክንያት ሲሆን አይተናል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ባለፈው እሁድ በቢሾፍቱ ሆራ ሐይቅ እሬቻ በዓል ላይ በተከሰተው አደጋ ደግሞ የብዙዎች ሕይወት ጠፍቷል። ይህንንና ሌሎችም ወቅታዊ ጉዳዮችን አስመልክቶ ከሕግ ባለሙያው አቶ ሙሉጌታ አረጋዊ ከኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የሕግ ፋካልቲ አጥኙን ረዳት መምህር ዶክተር ጸጋይ አራርሳን ጋብዘናል ለዚህ ውይይት። የውይይቱ ሁለት ክፍሎች ሰሞኑን ተላልፈዋል። ዛሬ የመጨረሻው ክፍል ይቀርባል። ጽዮን ግርማነች አወያየቻቸው። ወደ ዶክተር ጸጋይ ልምጣ እስካሁን ያነሳናቸው እናንተ ያነሳችኋቸው እንደዚሁም ደግሞ ስንዘገባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው በእርሶ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ ምን ሊከሰት ይችላል እኔ ብዙ ስጋት አይደለም የሚሰማኝ ተስፋ ነው የሚታየኝ ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት ጦት ችግር መንግስት ተጠያቂነት አለመኖር ችግር የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር እነዚህ እነዚህ ዋና ችግሮች ናቸው መሰረታዊ ችግሮች ናቸው ልክ ነው እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት። አዎ እንግዲህ እነሱ ነገሮች ዶክተር ፀጋዬ ላቋርጦት ነው ወደዛ ልመጣ። ስጋቶቹን ከዛ በኋላ ስጋቶቹን ልናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ምንድን ነው የፈጠረው ክፍተት በአጭር ቋንቋ ቢገለጽ፣ ማህበራዊ ፍትህ እጦት አለ። የማህበራዊ ፍትህ እጦት ሲባል አንደኛ እውቅና ማጣት ነው። አሁን ይሄ ካልቸራል ሬኮግኒሽን የሚባለው ማለት ነው። የባህል እውቅና ማጣት፣ የኦቶኖሚ ማጣት ደረሰ ቅድም ሲል እንደነበረው የራስን በራስ የማስተዳደር ራስን የመግለጽ መብት ማጣት ። አሁን የማንነት ጥያቄዎች በየቦታው አሉ። ይሄ አንደኛው ጥያቄ ነው። ሁለተኛ የክፍፍል የኢኮኖሚያዊ ፍትሀዊነት እንዳልኩት የመሬት ነጠቃ፣ የስራ አጥነት፣ ጥነት የቤት አጥነት ኢኮኖሚያዊ ፍትሀዊነት፣ እነዚህ እነዚህ ነገሮች አሉ። ሶስተኛ የውክልና እጦት ነው። ፖለቲካዊ ሬፕሬዘንቴሽን አለማግኘት እና ፖለቲካዊ ምህዳር አለመኖሩ፣ ለህዝብ የድምጽ ማሰሚያ ቦታ አለመኖሩ፣ ህዝቡ አሁን ተቃውሞዎች በሙሉ ካልቸራል ተርን ይዘዋል ይላል ጓደኛ ሕዝቅኤል ገቢሳ እና ዘ ካልቸራል ተርን ሬዚስተንስ ሬዚስተንስ እየተወሰደ ነው ይላል እና ይሄ ስለሆነ በዚህ ሁኔታ ውስጥ ስለሆነ አሁን ያለው ለውጥ እየመጣ ያለው እኔ ተስፋ እንጂ ስጋት አይታየኝም። እኔ የሚታየኝ ተስፋ የሚሆንበት ምክንያት ምንድን ነው? ይሄ መንግስት ይሄንን ያለውን ተቃውሞ ኮንቴይን ማድረግ መቆጣጠር እና ማረጋጋት አይችልም፣ አልቻለም። ስለዚህ የሚችል መንግስት እንዲመጣ ለማድረግ የለውጥ እንቅስቃሴ ላይ ስለሆነ ያለ ነው። ስጋት ለሕዝብ ስጋት ይኖራል ብዬ አላስብም። በጣም ብዙ ሰው የሚፈራው መንግስትም ደጋግሞ ሕዝቡን የሚያስፈራራበት የእርስ በርስ ጦርነት ይከሰታል፣ አገር ልትበታተን ትችላለች፣ ሕዝብ ሊገዳደል ይችላል። ይሄ መሆን የሚችለው ኢህአዴግ እስካለ ድረስ ድረስ ብቻ ነው። ምክንያቱም ኦሮሚያ ውስጥ ሰልፍ ሲወጣ የሚያነሱት ጥያቄ ባልተጠየቁበት ቦታ አማራ ክልል ወልቃይት የአማራ ነው ሲባል፣ ፊቼ እኮ የኦሮሞ ነው ብለው ኦሮሚያና አማራን ለማጣላት ይሞክራሉ። ወልቃይት የአማራ ነው ሲባል፣ ወልቂጤ እኮ የጉራጌ ነው፣ ወሊሶ እኮ የጉራጌ ነው የሚል የሌለ አጀንዳ ይፈጥራሉ። ስለዚህ በሶማሌና በአማራ ክልል ስለዚህ የሚያስፈራኝ ሰው የሚፈራው እርስ በርስ ጦርነት ሊከሰት ይችላል አገር ልትበታተን ትችላለች ምናምን የሚል ነው። ኢህአዴግ ካለ ብቻ ነው እኔ እንደምረዳው፣ ኢህአዴግ ችግር ፈጣሪ የችግር መንስኤ ሳይሆን እራሱ ችግር ነው። ኢህአዴግ ራሱ ችግር ነው። ኢህአዴግ እስከ ተነሳ ድረስ ከስልጣን እስከ ወረደ ድረስ ምንም አይነት ስጋት በሀገሪቱ ላይ ይኖራል ብዬ አልሰጋም። አቶ ሙልጌታ ወደ እርሶ ልምጣ። ይህንኑ ጥያቄ ነው ለእርስ የምሰነዝረው። እንደሰሙት ዶክተር ጸጋዬ ምንም ስጋት የለኝም እንዲያውም ተስፋ ነው የሚታየኝ ብለዋል። ና ከላይ የዘረዘር ናቸው በርካታ ችግሮች እየተከሰቱ ነው ኢትዮጵያ ውስጥ ይሄ ከቀጠለ ምን ሊሆን ይችላል የሚል ስጋት አሉት። መጀመሪያ አንድ ሀገር ውስጥ መንግስት አለ ለማለት የግድ ዴሞክራቲክ መንግስት መሆን የለበትም። ኢትዮጵያ ውስጥ መንግስት አለ። አክቹዋሊ ያለው መንግስት ኃይለኛ ጠንካራ መንግስት፣ ጠንካራ ሴኪሪቲ ያለው፣ ጠንካራ ወታደር አለ እና አሁን ጸጋዬ ያለው ስጋት የለኝም ያለው እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን የማጨመር አርጊመንት ነው። ኢህአዴግ ግን አለ። አሁን አለ ብቻ ሳይሆን በጣም አለ ስለዚህ ምንድነው ምን ሆኔ መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም። መኖር የለበትም ማለት እንግዲህ ምኞት ነው ወይም ሀሳብ ነው ላይክ ሬኮሜንዴሽን ነው። ስጋት መኖርም ምናምንም እኮ ሀሳብ ነው ወደፊት ነው አይደል ያለው ነው የምንነሳ ነው ስለ ወደፊት እያሁን አ ምን ማለት የሆነ እኔ የስጋታችን ምንጭ እኮ በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስትን የሚቃወም ህዝብ አለ ሶ ያ መንግስት ያ የሚደርስበት ተቃውሞ እንዴት ነው የሚያስተናግደው ለሚለው ጥያቄ የምንሰጠው መልስ በጣም ወሳኝ ነው። አሁን መንግስት ያለ ተቃውሞ እየገጠመው ነው። ይሄ ተቃውሞ የሎ ኢንፎርስመንት ችግር ነው ወይም ህግና ስርዓት የመጠበቅ ጉዳይ ነው ብሎ መንግስት ካሰበ የፖሊስ ስራ ነው የሚሰራው ማለት ነው። እሱ ማለት ምንድን ነው? ሰዎች ረበሹ ይባላሉ። የሚቃወሙ ሰዎች ይታሰራሉ፣ ይመረመራሉ፣ ፍርድ ቤት ይሄዳሉ፣ ይከሰሳሉ፣ ይፈረድባቸው። በቃ የፖሊስ ስራ ይሰራል ማለት ነው። ሰው እንደዚህ ብሎ ሀንድል የሚያደርገው ከሆነ መንግስት ችግሩን ይፈተዋል ብዬ አላስብም። ሰው የመንግስት አቋም የመንግስት ፍላጎት ለችግሩ መፍታት በጣም ወሳኝ ነው ብዬ አስባለሁ። አሁን ባለበት ሰዓት ችግሩ በሰላማዊ መንገድ ይፈጠር ብለን ተስፋ የምናደረግ ከሆነ እና መንግስት ችግሩን በሰላማዊ መንገድ እስካሁን ድረስ እየፈታው አይደለም የሚል አስተያየት ነው ያለ የህግ ጥሰት ስርዓትን ያለመጠበቅ ችግር አድርጎ ስለሚቆጥረው የፖለቲካ ችግር ነው ብሎ የፖለቲካ መፍትሄ ለመስጠት ፈቃድ ያሳየበት ሁኔታ እያየሁ ስላልሆነ በእኔ ጭንቅላት ግን አሁን ያለው ችግር የህግ ጥሰት ችግር ሳይሆን ከዛ አልፎ የፖለቲካ ችግር ወደ ሆነበት ደረጃ ስለተሸጋገረ መፍትሄው መሆን ያለበት የፖለቲካ መፍትሄ ሆኖ እያለ መንግስት ግን የፖለቲካ መፍትሄ እየሰጠ ስላልሆነ መሀል ላይ ግጭት ሊፈጠር ይችላል። ምክንያቱም ኢህአደግ ውረድ ስላልከው የሚወርድ መንግስት አሉ ውረድ ስለተባለ የሚወርድ መንግስት አያቸው ሰምቼ አላውቅም እኮ ከኢህአደግ የሚጠብቀው አሁን ምንድን ነው ህዝቡ ልክ ጸጋዬ እንዳለው ኢህአደግ ከሌለ ተስፋ ነው ያለው አለ ኦፍኮርስ ኢህአደግማ ከሌለ አዲስ ነገር ይጀመራል የአዲስ ነገር ምንድን ነው አናውቀውም ግን ተስፋ ሊሆን ይችላል እኔ ግን አሁን ኢህአደግ ስላለ ኢህአደግ የሚቃወሙ ሰዎች አሉ እነዚህ ተቃዋሚዎች ከኢህአደግ ጋር በሚፈጥሩት ፍጥጫ ችግር ሊፈጠር ይችላል ችግር እንዳይፈጠር ምንም ማድረግ አለብን ተብሎ ነው ዲስከስ መደረግ ያለበት እንጂ በአሁኑ ሰዓት ያደግ ባለበት ወቅት በጣም ጠንካራ ኤግዚስተንስ በማይበት ሰዓት በጭራሽ ጥሩ ነገር ነው የሚለው ነገር እሺ። እሺ እንግዲህ ዶክተር ጸጋዬ ተስፋ ነው የሚታየኝ ብለዋል። እርሶ ስጋት አለኝ ብለዋል። ዶክተር ጸጋዬ መሀል ላይ አስተያየት ለመስጠት ሲገቡ ስለነበር አንድ ጊዜ ዶክተር ደረሰ ለእርሶ መስጠት የነበረብኝን እድል ዶክተር ጸጋዬ ልመለስ። እዚህ ላይ የሚሰጡት ሀሳብ አለ ከአቶ ሙሉጌታ ጋር በማይስማሙበት ጉዳይ። አዎ፣ ስጋት አለህ ወይ ተብዬ የተጠየቅኩት ስለ ወደፊት ነው። እኔም የወደፊት ነው ስጋት የለኝም የሚያልኩት። አሁን ስጋት አለ፣ አሁንማ ችግር አለ ፊት ለፊቴ። ይሄ ያለው ችግር የሚቀጥል ከሆነ የስጋቱ አንድ አካል ሆኖ ኢህአዴግ ይሸጋገራል ማለት ነው። አሁን ያለው ችግር በቃ እዚህ ድረስ ነው ሊካሄድ የሚችለው የፖለቲካ መፍትሄ እየተሰጠ አይደለም። ወታደራዊ መፍትሄ ነው እየተሰጠ ያለው። ወታደራዊ መፍትሄ ደግሞ መፍትሄ አይሆንም። ወታደራዊ መፍትሄን ላለፉት አስር ወራት ልጆቹ ፊት ለፊት እየተጋፈጡ እየወጡ ነው ያሁላ ሰራዊት ባለበት። ትናንትናም አሳይተዋል። ይህ የሚሆን ከሆነ ኢህአዴግ አንደኛ ዲሞክራሲያዊ እና ፖለቲካዊ መፍትሄ ለመስጠት አቅም አፈጣጠር የለውም፣ ባህሪውም አይደለም አሁን ደግሞ ችሎታው የለው አንድ። ሁለተኛ አይፈልግም። ምክንያቱም ፖለቲካዊ መፍትሄ መስጠት ማለት የራሱን ንግግሮች እስካሁን ያስቀምጣቸውን ዲስከርሲቭ ፕራክቲሶች በሙሉ ማቆም ማለት ነው። ያንንም ማድረግ አይችልም። ሶስተኛ ኢህአዴግ በትክክል ፕራክቲካሊ አቅም አጥቷል። አሁን ሀገሩን ለማስተዳደር መደማመጥ እንኳን አይችሉም። ስለዚህ እነሱ ሶሉሽን ሊያደርጉ አይችሉም። ይህ ማለት ምን ማለት ነው? ስለ ኢትዮጵያ ከአሁን በኋላ ስናስብ ከኢህአዴግ ውጪ ኢህአዴግ ኢኩዌሽን ውስጥ የሌለበት አድርገን ብቻ ነው ማሰብ የሚገባን ነው። ስለዚህ ምኞት አይደለም። ስጋት ያላችሁት ወደፊት የሚሆን ፍርሀት ከሆነ ምኞት ነው የምናወራው እና እኔ ደግሞ የሚመስለኝ ከዚህ ስርዓት የመላቀቅ ራፕቸራል ሞመንት ስለሆነ አሁን የሚሆነው ነገር ይሄ ራብቸር ሰላም ነው የሚፈጥረው። ኢህአዴግ አለ ካለ ችግር ለመፍጠር ብቻ ነው። አሁንም ደግሞ ደጋግሞ እያሳየን ያለው ችግር ሲነሳ፣ ግጭት ሲነሳ ሌላ ግጭት በመፍጠር ነው መፍትሄ ለመፈለግ የሚፈልገው እና ይሄ በጣም አደገኛ ችግር ነው። የኔ ብቸኛ ስጋት ኢህአዴግ የሌለበት ነገር እንዴት ነው የምታመጣው? እኔ እኔ ጥያቄ ልመጣ ነው ተደረሰ እንግዲህ ወደ መለሳለሁ። ወደ አቶ ሙልጌታ ና ዶክተር ጸጋይ ያነሳሁት ጥያቄ አለ። እነዚህን ችግሮች ከመጀመሪያ ጀምሮ እየዘረዘር ናቸው ከመጣን ና አሁንም እንግዲህ የበርካቶች ህይወት የጠፋበት እውነት ከተስተናገደ በሀገሪቱ ላይ ምንድን ነው በቀጣይስ የሚኖረው ስጋት ነው ጥያቄ። እሱን ጨምሮ እነሱ ያነሱት ሀሳብ ላይ አስተያየት ካለ እኔ ከሁለቱም ጋር ስለምስማማ አስታራቂ ነገር ነገር አመጣለሁ ብዬ አስባለሁ። ከአንድ ብርቱ ሁለት መድኃኒቱ የሚባለው እዚህ ጋር ነው። አንደኛ ዶክተር ፀጋዬ የጠቀሱት በጣም ትክክል። ባለፉት ሁለት ዓመታት የኦሮሞ ፕሮቴስት የሄደበትን መንገድ ብናይ የኦሮሞ ወጣቶች በሰላማዊ መንገድ ተቃውሟቸውን ሲገልጹ አንድም ጊዜ ከመንግስት ላይ ካላቸው ተቃውሞ ውጪ ወደ ጎን ሄደው ሌላውን ህዝብ፣ ሌላውን ማህበረሰብ፣ ሌላውን ወገን በክፉ የሚናገር ለጥፋት የሚያነሳሳ ወይም ለአካል መጉደል ወይም ለሰውነት ጥቃት ለቫዮለንስ የሚጋብዝ አንድም ነገር አድርገው አያውቁም። አሁን በቀደም ዕለት እንኳን ማይክሮፎን ቀምቶ ተናገር የተባለውን ወጣት እና ያሰማውን መፈክር ብናየው ዳውን ዳውን ወያኔ ቲፒኤልኤፍ ነው ያለው ቲፒኤልኤፍ ይሄንን ኢህአዴግ የሚባለውን ግዑዝ ነገር የፈጠረው ድርጅትና ከውስጡ እንደ ልብ ሆኖ የሚዘውረው ድርጅት ይህ ውረድ ከስልጣን ነው ያለው እንጂ የትግራይን ህዝብ እንደ ትግራይ ህዝብ ታርጌት አድርጎ አንድም አይነት ክፉ ነገር አልተናገርም ባለፈውም በጎንደር ያየ ነው የአማራ ወጣቶች ወጥተው ሰላማዊ ሰልፍ ሲያደርጉ የኦሮሞ ወጣቶች ደም የሚፈሰው ደም የህዝባችን ደም ነው ለምን ደማቸው ይፈሳል ለምን በግፍ መንገድ ላይ ያልቃሉ ነው ያለው ህዝባችን ችግሩ ከመንግስት ጋር ነው እንጂ ከራሱ ጋር አይደለም። ኦሮሞ ከትግሬ ጋራ ወይም አማራ ከትግሬ ከአማራ ከኦሮሞ ጋር አይደለም። ይሄ ነገር ከስቴት ጋር ነው ከፖለቲካ ስልጣን ጋር ያለ ችግር ነው። አንድ በዚህ ምክንያት እኔ ይሄ የእርስ በርስ ፍጅት ይመጣል፣ ነገ እንተላለቃለን፣ ወደ ሩዋንዳ መንገድ ልንሄድ እንችላለን የሚባለው ነገር እንደ በጣም አስፈሪን ካላሚቲ አድርጌ አላየው። በነገራችን ላይ በዓለም ታሪክ እኮ የዘርፍ እጅት የተፈጠረባቸውን ቦታዎች በሙሉ ብናይ የዘርፍ እጅቱን የፈጠሩት ሰዎች የፖለቲካ ስልጣንና ወታደር ጉልበት ያላቸው ናቸው። የትም ቦታ ጄኖሳይድ ምን በለው ፖግሮምም የምንለው ዌፐናይዝ ና ፖለቲሳይዝ ነው። ሩዋንዳም ለምሳሌ ስልጣኑን የያዘው የሁቶ ኤክስትሪሚስት መንግስት ነው የፈጀው። የአይሁዶችንም ሆሎካስት ብናይ የናዚ ጀርመኒ ነው የሰራው እንጂ ህዝብ በህዝብ ላይ አይደለም እጁን ያነ ስለዚህ ኤግዛጅሬትድ የሆነ ነገር አለ እንዲህ አይነት አደጋ ሊደርስ በነገራችን ላይ ይህንን ደግሞ ትርቅ አደባባይ አውጥቶ ለሀያ አምስት አመት ሲያጦዝ የነበረው ኢንተራሃሙዌ እያለ ሆሎካስት እያለ አሁን ደግሞ እንደ ሶሪያ እንፋጃለን እያለ ሲናገር የነበረው እራሱ ኢህአዴግ ነው። ሌላ ማንም ፖለቲካ ተቃዋሚ ኢትዮጵያ ውስጥ እርስ በርሱ የማይነጋገርና ማይስማማ የማይስማማ ስንት አይነት የፖለቲካ ቀለም ያለው ድርጅት አለ። ግን አንድም ድርጅት እኔ እኔ የምለውን ነገር ካልሰማችሁ እና እኔ ወደ አደባባይ ካልመጣሁኝ የዘርፍ እጅ ትፈጽማለሁ ያለ የለም። ስለዚህ የኢትዮጵያ መጻኢ ዕድል ሰዎች እንደሚሉት በጣም እኩይ ወይም የጥፋት ነው ብዬ አላምንም። በዛ መልኩ ከዶክተር ጸጋዬ ጋር በጣም እስማማለሁ። ይሄ ማለት ፈተና የለም ወይ? እኔ ስጋት ከሚለው ቃል ይልቅ ቻሌንጅ ወይም ፈተና የሚለውን ብንጠቀም ጥሩ ነው። ፈተና የለም ወይ ብትይ፣ ፈተና አለ አሁን አንዱ ፈተና ምንድን ነው ይኸው መንግስት ለሚፈጠሩ የፖለቲካ ጥያቄዎችና ተቃውሞዎች በሙሉ ቃታ መሳቡ ነው እዚህ ጋር ምንድን ነው አቶ ሙልጌታ እስቲ እዚህ ጋ ቅድም ያነሱት ሀሳብ ላይ የግጭት ስጋት አለኝ ሲሉ የምን አይነት ግጭት ስጋት ነው ያለው እስቲ እሱን ግልጽ ያርጉትና ይኸውልሽ እንግዲህ ቅድም እንዳልኩት በአንድ በኩል መንግስት አለ በሌላ በኩል ህዝብ አለ በህዝብና በመንግስት መካከል አሁን ችግር አለ ያ ችግር እንዴት ነው የሚትፈታው የሚለው ጥያቄ ስናይ እንዴት ነው የሚፈታው የሚል ጥያቄ አላነሳሁም። ግጭት ያ ያ አንደርስታንድ ምን ማለት ነው። እንግዲህ ወደ ወደ ሶሉሽኑ ልንሄድ ስንል ነው እንግዲህ ስጋት እና ቻለንጅ የተባለው ነገር የሚመጣው ለማለት ነው። ምን ማለት ነው? ለምሳሌ መንግስት የሚቀርቡለት ጥያቄዎች አሁን ከመለሰ ስጋት አይኖርም፣ ፕሮብሌምም አይኖርም። ያ ያልቃል ማለት ነው። የኔ ስጋት ግን መንግስት እንደዚህ በቀላሉ ችግር ተነስተዋልና አንተ ከስልጣን ወረድ ስለተባለ የሚወርድ አይደለም፣ አይወርድም። መንግስት አይወርድ ስለማይወርድ፣ ህዝቡም አሁን በያዘው ከቀጠለ ግጭት ሊፈጠር ይችላል። ስለዚህ የግጭት ስጋት አለኝ ነው። ግልጽ ነው አደለኝ? አዎ ግጭቱ በመንግስት እና በህዝብ መካከል አዎ። ይሄ ይሄ እንግዲህ ከመጀመሪያ ስታየው ነው። ያ ግጭት ሲፈጠር ምን አይነት መልክ ሊይዝ ይችላል? ልክ ደረሰ እንዳለ፣ እኔም አሁን ኢትዮጵያውያን በየክልሉ እሷቸው ተቃውሞዎች ዘ ወይ ዘይከንዳክት ኢት ልክ እንዳለው በጣም ዲስፕሊን የሆነና መንግስት ላይ ብቻ ያተኮረ ነው። በአብዛኛው ግን እዚህ አዲስ አበባ ሆነሽ ኢትዮጵያ የሆነች የምሰናቸው ነገሮች አሉ። የጎሳ የኤትኒክ ቴንሽኖች አሉ። እነዚህ ምንድን ናቸው? ሰዎች ስጋት አላቸው። እዚህ ከተማ ውስጥ ፊልም የምታደርጊው ሰዎች ስታናገሪ፣ እንደ ሱ አይነት ስጋት አለ፣ እየተፈጠር አለ። መንግስት ብቻ ያፈጠረው አይደለም። እሺ ሰው መሬት ላይ እዚህ ተራው ሰው አርቲኩሌት የሚያደረገው ስጋት ነው። እሺ፣ አቶ ሙልጌታ በጣም አመሰግናለሁ። ወደ ዶክተር ደረሰ ልመለስ ና ይሄ እንዲብራራ ስለፈለግኩ ነው። አቶ ሙልጌታ ያነሱት ስጋት፣ የግጭት ስጋት ሁለት ነው። አንደኛው እንግዲህ እንደተባለው የብሄሩ ነው። እሱን ቅድም አንስተውታል። ሁለተኛው ስጋት በመንግስትና በህዝቡ መካከል የሚፈጠር ግጭት ሊኖር ይችላል የሚል ስጋት አለ የሚል ነው እና እሱንም አያይዘው እንዲመልሱት ሁ ሁ እንግዲህ ምንድን ነው የመጀመሪያውን ቅድም እንዳልኩት በኦሮሞም በአማራ ክልልም በተለያየ አገሪቱ ክፍል ህዝቡ የሚያነሳቸውን ጥያቄዎች ስናይ በመንግስትና የመንግስትን ስልጣን በያዙ ሀይላት ላይ ያነጣጠረ እንጂ በጎን ሌላ ህዝብ ላይ የተደረገ ግልጽ የሆነ ቅስቀሳ የዘር ማጥፋት ዘመቻ አላየንም፣ አልሰማን። በባህላችን ብቻ ሳይሆን በፖለቲካ ተዋስዋችን፣ ዲስኮርሳችን ውስጥ የዚህ የጄኔሳይድ የኤትኒሳይድ፣ የፖግሮም ቋንቋ ለረጅም ጊዜ ሲያቀነቅንና ሲያወራ የኖረው ፓርቲ በጣም በምጸት አይሮኒካሊ፣ በስልጣን ላይ የተቀመጠው ፓርቲ በዘጠና ሰባት ምርጫ ጊዜ ኢንተራሃሙ የሚባል ቋንቋ ወደ ፖለቲካ ተዋስዋችን ያገባው ኢህአዲግ ነው። ቅንጅት ስልጣን ስጡኝ ምርጫ አሸንፍ ያለው ስላለ ማለት እኔ ትዝ አይለኝም። የዘር ማጥፋት ቅስቀሳ ቅንጅት ሲያደረግ አላደረግም። አሁንም ደግሞ የዚህ የሶሪያን የአይሁዶችን ሆሎካስት እያነሳ እኛ ከሌለን ሀገር ያልቃል፣ ያበቃለፍታል፣ ያከትምለሳል፣ እርስ በርሳችን እንፋጃለን የሚል ቅስቀሳ የሚያደርገው እኔም ማቀው ይሄ መንግስት ነው። ህዝቡ ግን እንደዚህ አላለም። እና በታሪክም ደግሞ ያየ ነው። እንዲህ አይነት ፍጅት የፈጠሙት የሚገርመው ስልጣን ላይ ያሉ ሀይላት ናቸው ብያለሁ። በታሪክም ስናይ ማለት በህዝብና በመንግስት መካከል ግጭት ይፈጠራል። እሱማ ኦልሬዲ እየተፈጠረ ነው። ይሄ ስጋት የሚባለው ነገር መፍትሄ እንዲመጣለት ከተፈለገ መፍትሄው የፖለቲካ መፍትሄ ነው ባይነኝ ጽሆን የፖለቲካ መፍትሄው ምን ምንን ማካተት አለበት፣ እንዴት እንሄድበት የሚለው ላይ መነጋገር ነው። ምንድን ነው መፍትሄው የሚለው ጥያቄ ነበር የኔም ቀጣይ ጥያቄ ሊሆን የነበረው በመሀል ላይ አቶ ሙልጌታ ዶክተር ደረሰን ሲያቋርጡት ነበርና ያቋረጡበትን ምክንያት እንስማና ወደ ዶክተር ጸጋይ አስተያየት እንመጣለን። እነን ተግባብተናል ማለት ስጋት ያለ መሆኑ ዶክተር ደረሰም የተቀበለ ይመስለኛል። አይነ እዛ ላይ ክሊር መሆን አለበት። አካዳሚክ ወሬ ብቻ አይደለም ሪል ፕሮብለም እ እና ከአካዳሚክ ነገር ወረድ ብለን ኢትዮጵያ ያሉት የተለያዩ ብሄር ብሄረሰቦች ምን አይነት ስሜት ነው ያላቸው በአሁኑ ሰዓት? እዚህ ስለሚደረገው የተለያዩ ግጭቶች በመንግስትና በሚቃወሙ ህዝቦች መካከል ያለው መፋጠጥ ላይ ምን አይነት ስሜት አላቸው? ለምሳሌ ጎንደር ውስጥ በተፈጠረው ችግር ምን አይነት ስሜት አላቸው? እዛ ውስጥ ኢንቮልቭድ የሆነ ሰዎች፣ ይሄ ኮምፕሊት በመንግስትና በህዝቦች መካከል ነው ስንል፣ ያ የሚፈጥረው ሌላ ፕሮብሌም አለ። ያ ምንድን ነው? የኢትዮጵያ ፌዴራሊዝም ወይስ ኦርጋናይዝድ ሁላችንም እናውቀዋለን፣ የአይደንቲቲ ፖለቲካ አለ። የአይደንቲቲ ፖለቲካ ማለት ደግሞ በግልጽ መዋራት ካለበት ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ ማለት ነው። እሱ ራሱ የሚፈጥረው ችግር አለ። ትግሬ ነኝ ካልሽ ኦሮሞ አይደለሽም ማለት ነው። ባለመሆንሽ ብቻ የሚሰማሽ ነገር አለ ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። አንድ ብሔረሰብ በሌላ ብሔረሰብ ላይ የሚኖረው አመለካከት አለ፣ አስተሳሰብ አለ። ከመንግስት ጋር አንድ ነው ተብሎ የሚገመት ብሔረሰብ አለ፣ ይሁን አይሁን ሳይመረመር ማለት ነው። ለምሳሌ ኤልፍ እና የትግራይ ህዝብ አንድ ተደርጎ አንድ አድርገው የሚያዩ ሰዎች አሉ። እንደዚህ አድርገች ካየች መንግስትና የትግራይ ህዝብ አንድ ሆነ ማለት ነው። ስለዚህ መንግስት ከተቃዋሚዎች ጋር በተጋጨ ቁጥር የትግራይ ህዝብ ተጋጨ ማለት ነው። እንደዚህ ብሎ የሚያስብ ጥቂት ሰው አይደለም፣ በግልጽ ተዋራ። እና ኢትዮጵያ የተለየ ሀገር ነው። ኢትዮጵያ ውስጥ ያለው ኮንትራዲክሽን በመንግስትና በህዝብ መካከል ብቻ ነው ማለት አይ ቲንክ ሪያሊቲ ያገናዘበ ኦነስት የሆነ አፕራይዛል አይደለም። ያ የሚባለው የመንግስት ፕሮፓጋንዳ ብቻ ሳይሆን መሬትም ላይ ያለ ነው። ስሜቱ አለ። እዚህ ሀገር ተጠቃሚዎች ትግሬዎች ናቸው ይባላል። የትግሬዎች ዶሚኔሽን ነው ያለው ይባላል። ይሄ ዝም ብሎ የተፈጠረ ነገር አለ፣ ብዙ ሰው የሚያወራው ነው። ፖለቲከኞችም ያወሩታል፣ ግለሰቦችም ተራ ሰዎችም ያወሩታል። በዚህ መንግስት የተጠቀሙ ትግሬዎች ናቸው ይባላል። እና ይሄ መንግስት የፈጠረው ብቻ አይደለም። መንግስትም ፈጥሮታል ግን ህዝቡም ራሱ የሚያራግበው ነገር አለ። ዶክተር ጸጋይ እንግዲህ አሁን አቶ ሙልጌታ ሰፋ አድርገው የግጭታቸውን ስጋት እያስረዱ ነበር፣ ያው እየሰሙ ነው ብዬ ተስፋ አረጋለሁ። ና ምንድን ነው የመፍትሄ ሀሳብ ወደሚለው ጥያቄ ከመምጣቴ በፊት እነዚህ ላይ የሚሰጡት አስተያየት ካለ። እኔ ያው ቀደም ሲል እንዳልኩት ስጋት አለ ብዬ አላምንም። ተስፋ ነው ያለው የሚመስለኝ። ምናልባት ፈተና የሚለው የደረሰ አገላለጽ ይስማማኛል። ቻሌንጆች አሉ ለሽግግር ከዚህ አሁን ካለንበት አጣብቅኝ ለመውጣት በምናደርገው እንቅስቃሴ አንዳንድ ፈተናዎች፣ አንዳንድ ተግዳሮቶች እንደሚገጥሙን ግልጽ ነው። ከነዛ መካከል ለምሳሌ አንዱ ብዙ የህዝብ ቁጣ አለ። ተገልለናል፣ ውክልና የለንም፣ የኢኮኖሚ ስቴክ ማጣት ችግር አለብን፣ ሚስ ሬኮግናይዝ ተደርገናል የሚሉ ሰዎች በጣም ብዙ አሉ አሁን ከዳር እስከ ዳር እና የእነዚህ ሰዎች የመጎዳት፣ የመገለል፣ የተስፋቢስነት ስሜት እንዴት ተደርጎ አድሬስ ይሆናል? ብዙ ቁስል አለ። ለምሳሌ ኦሮሚያ፣ አማራ፣ አሁን በቅርብ በምናየው ኮንሶ፣ ሲዳማ፣ ጋምቤላ፣ ኢቭን ኦጋዴን በየቦታው ችግር መኖሩ ብቻ የፍትህ ማጣት ችግር የውክልና የድምፅ ማጣት ችግር ብቻ ሳይሆን በየጊዜው ደግሞ በተቃውሞ ሂደት የሚደርሱ ህመሞች አሉ፣ ቁጣዎች አሉ። ይሄንን ህመም እንዴት አድርገን ማስታመም፣ እንዴት አድርገን ማከም፣ እንዴት አድርገን መፈወስ እንችላለን የሚለው አንዱ ትልቅ ፈተና ነው። ለምሳሌ አሁን ልክ ነው፣ በመንግስትና በህዝብ መካከል ግጭት ይኖራል ብቻ ሳይሆን አለ። ከዚህ በላይም ሊሄድ የሚችል አይመስለኝም፣ ከዚህ በላይም ሊገለጽ የሚችል አይመስለኝም። ነገር ግን በህዝቦች መካከል ግጭት አለ ወይ የሚለው እኔ በህዝቦች መካከል ግጭት አለ ብዬ አላምንም። በህዝቦች መካከል ግጭት እንዲኖር የሚፈልግ ድርጅት ግን አለ፣ ኢህአዴግ ይባላል። በህዝቦች መካከል ሌት ተቀን ቁጭ ብሎ ፕሮግራም ነድፎ እንዴት እስካሁን ሳይጋጩ ቀሩ ብሎ የሚቆጭ የመንግስት አፈቀላጤ ያለው አገር ነው ኢትዮጵያ። እንዴት ሳይጋጩ ቀሩ? እንዴት ይዋደዳሉ? ተሳስተው እንኳን ህዝቦች ቢዋደዱ ማጨብጨብ ነበር የሚገባው መንግስት። ተሳስተው እንኳን እነዚህ መግባባት የሌለባቸው ተግባቡ ብሎ የሚጮህ መንግስት ያለበት ሀገር ነው። ስለዚህ በህዝቦች መካከል ችግር አለ ብዬ አላምንም። የሃይማኖት የብሔር፣ የባህል፣ የብዙ አይነት የህብረ ባህላዊነት ያለበት ሀገር ነው። ነገር ግን በህዝቦች መካከል ስር የሰደደ የመጠፋፋት ችግር አለ ብዬ አላምንም። ይሄ እንዲኖር የሚፈልግ መንግስት ግን አለ። ይሄ እንዲኖር የሚፈልግ ድርጅት አለ። ይሄ እንዲኖር የሚፈልጉ ፖለቲከኞች አንተርፕረነርስ፣ የግጭት አንተርፕረነርስ አሉ። እነሱ ሀይ ሊባሉ ይገባል የሚል እምነት አለ። ይሄ አንደኛው ፈተና ነው። ይሄ እነሱ የሚፈጥሩት ብሶት አሁን ህዝቡን ቁጣ አባብሶበት ያ ቁጣ እንዴት አድርጎ ጎጂ እንዳይሆን ያ ቁጣ ገንቢ እንዲሆን ጥሩ የሆነ የምንስማማባት አገርና መንግስትና ስርዓት ለመገንባት የሚያስችል ሀይል እንዲሆን አቅም እንዲሆነን እንዴት እናደርጋለን? አንዱ ፈተና ነው። ሌላው ስጋት ሳይሆን እኔ ማምነው ሌላ ፈተና የሚሆንብን ነገር አመራር ነው። አሁን በቅርብ አንድ የውጭ ሀገር ሰው ያለኝ ነገር ከተቃዋሚዎች ወገን እንደው ለማደራደር እንኳን ለማነጋገር፣ ምንም መሪ ግልጽ የሆነ መሪ አለመኖሩ አንድ ችግር ነው። በጣም የሚያሳዝነው አለ ከኢህአዴግም ወገን ማንን ነው እስቲ የምናናገረው ሪሶርስ ፉል የሆነ መነጋገር የሚችል ማንን ነው ብለን እንኳን መለየት አቃተን ድሮ ተቃዋሚ ብቻ ነበር ችግራችን አሁን ግን ኢህአዴግም ሰው የለውም ማንን ይዘን እንነጋገር እናነጋገር። የሚሉት አለ። ይሄ ማለት የአመራር ችግር አለ ማለት ነው። ይሄ በጣም ትልቁ ፈተና የሚመስለኝ ወደፊት ለውጥም ለማምጣት፣ አሁን ካለንበት አጣብቂኝ ለመውጣት የሚገጥመኝ ችግር የአመራር ችግር ነው። ብዙ አክቲቪስቶች አሉ፣ ምሁራን አሉ፣ ብዙ ድምፆች አሉ። እነዚህ ድምፆች ግን አገር ማስተዳደር፣ ድርድር፣ መደራደር፣ ትራንዚሽን ማለት ሽግግርን ማቀናበር ይችላሉ ብዬ አላምንም። እነዚህ ሶሻል ሞቢሊዜሽን ሊያደርጉ ይችላሉ እንጂ ፖለቲካዊ አመራር ሊሰጡ አይችሉም። ሶስተኛ የተቋማት ችግር አለ። እንግዲህ የኢህአዴግ ሌጋሲ የሚባለው አንድ ነገር ቢኖር ማንኛውም ተቋም ከፖለቲካ ፓርቲው ነጻ እንዲሆን አለመደረጉ ነው። አንድም ተቋም የምንተማመንበት የጋራ የሚያደርገን የፍትህ ተቋም ፍርድ ቤት የለም። የምርጫ ቦርድ አይሰራም። ሀውስ ኦፍ ፌዴሬሽን አይሰራም። ሁሉም ነገር ኮራፕት ዶና የሰብአዊ መብት ኮሚሽን የመንግስት ሕሊና ይሆናል ተብሎ የሚጠበቀው የሰብአዊ መብት ኮሚሽን እንኳን ከፖለቲካ ፓርቲው ቀድሞ ልክ ስለማስገባትና የማያዳግም እርምጃ መወሰድ እንደሚገባው ሲናገር የታየበት ሀገር ነው። ስለዚህ ስለ ሦስተኛው ፈተናችን የሚሆነው የተቋም እጦት ፈተና እና በዚህ ሁኔታ ውስጥ እንዴት አድርገን ነው የለውጥ ተቋማትንም እያደራጀን እንደገና እነዛ ተቋማት ትልቅና ጠንካራ እንዲሆኑ ማድረግ የምንችለው የሚለው ከዚህ ጋር ተያይዘው ቀድም ከፊሊንግ ጋር የተያያዘ ያነሳሁት በሕዝቦች መካከል አንዳንድ ቁርሾ ቢኖር እንኳን እነ ከሌ ተጠቅመዋል እኛ ግን ተገለናል የሚል ስሜት ቢኖር እንኳን ያ ከምን የተፈጠረ ነው ቢባል ማህበራዊ ፋብሪኩም ተጎድቷል። በዚህ የፖለቲካል ቫይለንስ ምክንያት እና ይሄን ማህበራዊ ፋብሪክ እንደገና ሪኮንስትራክት ማድረግ እንደገና ወደ መቀራረብ እንደገና ከንዴት ባሻገር ያው እኮ ድሮም አብረን ነበርን አሁንም ወደፊት አብረን ነው የምንኖረው የሚል የሚለውን መረዳት ወደሚመጡበት ቦታ ኤጋን የሶሻል ፋብሪኩን ሂል ማድረግ የቡድኖችን ብቻ ሳይሆን ሶሻል ፋብሪኩንም ጭምር መፈወስ እና መታደግ ካለው ንዴትና ብሶት ያስፈልጋል። እነዚህ ታላላቅ ፈተናዎች ናቸው። ለዚህም ነው ታላላቅ መሪዎች የሚያስፈልጉት ጊዜ ላይ እየደረስ ነው ብዬ አምናለሁ። ውይይቱ ከጥቂት ደቂቃዎች በኋላ ይቀጥላል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር በአንድ በ15630 በ15785 ኪሎ ሄርዝ በ22 ሜትር በአንድ በ13615 ና በ13860 ኪሎ ሄርዝ በ25 ሜትር በ1 በ11720 በ12110 እና 12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 28 2009 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከዌብሳይታችንም አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። መቼም ዛሬ የሙዚቃ ቃና የለንም። ለማንኛውም ግን ቅዳሜ ነውና ጨርሶ ጭር እንዳይል አንድ ሙዚቃ ትጋብዥን አንድ ሙዚቃው ቅዳሜ። ለነገሩ ሁልጊዜ የሙዚቃ ቃና ፕሮግራም ነበር። ዛሬ ግን ውይይታችን ሰፋ ስላለ ይህ ፕሮግራም የለም። እንደው ሙዚቃ ቃና በእንግሊዝኛ ቢሆንም እኔ የአማርኛ ልምረጥ። የእጅጋየሁ ሽባባውን ናፈቀኝ እንጋብዛችሁ። ናፍቆሻል ታስታውቂያለሽ ሀገር ወደ ውይይታችን እንመለስ። አሁን አመሰግናለሁኝ፣ ጽዮን ለሙዚቃ ምርጫሽ። ሬዲዮችሁን አሁን የከፈታችሁ ብትኖሩ ርዕሱን ለማስታወስ ያህል በኢትዮጵያ ወቅታዊ ሁኔታ ላይ እየተካሄደ ባለው ውይይት ላይ ነው እየተነጋገርን ያለ ነው በተለይ ሰሞኑን በኦሮሚያ እየታየ ባለው ሁኔታ ወደ አንድ ዓመት ሊያስቆጥር ጥቂት ቀናት በቀሩት የተቃውሞ ሁኔታ እንዲሁም በአማራ በኮንሶና በሌሎች የአገሪቱ አካባቢዎች የሚታዩትን ተቃውሞዎችም የሚመለከትና የሚወሰዱትም እርምጃዎች ለበርካቶች ሕይወት መጥፋት ምክንያት መሆናቸውን ተንተርሶ የሚሰጡ አስተያየቶችን ነው ከባለሙያዎች፣ ከምሁራን እየሰማችሁ ያላችሁት በዚህ ምሽት። ከዚህ በፊት የዚህ ዝግጅት ሁለት ተከታታይ ክፍሎች ቀርበው ነበር። የመጨረሻው ክፍል ነው አሁን እያቀረብንላችሁ ያለ ነው። በውይይቱ ላይ እየተሳተፉ ያሉት የሕግ ባለሙያው አቶ ሙሉጌታ አረጋዊ የኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸውና ከሜልበርን ዩኒቨርሲቲ የህግ ፋካልቲ አጥኚው ረዳት መምህር ዶክተር ጸጋዬ አራርሳ ናቸው። ጽዮንች ያወያየቻቸው። ጽዮን፣ አሁን ከአቆም ሽበት ጥያቄ እንቀጥል። በጣም ጥሩ። እነዚህ የተነሱት ነገሮች ከላይ ጀምረን ስናነሳቸው የነበሩት ጉዳዮች ካሉ መፍትሄ ነው የምትሉትን ሀሳብ አስቀምጡ ብትባሉ ምን አይነት ሀሳብ ታስቀምጣላችሁ? ከዶክተር ጸጋዬ ነው የምጀምረው። እሺ እኔ ያው አሁንም ኢንሴስት የማደርገው ፈተናዎች አሉ እና ከዚህ አጣብቅኝ እና እነዚህ ይሄ ከፈጠረብን ፈተናዎች እንዴት አድርገን እንወጣለን የሚለውን ነው ማየው እንጂ ስጋት ነው የሚል ድምዳሜ የለኝም። እኔ ፍርሀት ግን አለ። አሁን ሙልጌታ ያለውን ልክ የትግራይ ተወላጆች ተጠቃሚ ሆነዋል የሚለውን ያህል የትግራይ ተወላጆች ሊጠቁ ይችላሉ ኢህአዴግ ባይኖር የሚል ፍርሀት በህዝቡ ዘንድ አለ። ይሄ ተደጋግሞ ተገልጿል። እኔም በአይኔ አይቻለሁኝ። የሰማዋቸው የእኔ ተማሪዎች ሁሉ አሉ። ይሄንን ፍርሀት ግን እንዴት አድርገን ማስተናገድ እንዴት አድርገን መያዝ አለብን። ይሄ የእነሱ ፐርሰፕሽን ብቻ አይደለም። አድሬስ መደረግ ያለበት ተጎድተናል፣ ያልተጠቀምንም፣ ተገለናል የሚሉትም ፐርሰፕሽን ቱ ዛት ኤክስቴንት አድሬስ መደረግ አለበት እና እና ይሄ አለ። ይሄ ደግሞ እንዲኖር የህወሀት ባለስልጣናት ደጋግመው ይሄን ፈጥረዋል። ህወሀት ማለት ትግራይ ነው፣ ትግራይ ማለት ህወሀት ነው እያሉ እንዳንለየው እያደረጉ ለማስፈራሪያ ለራሳቸው የፖለቲካ አጀንዳ ሲሉ ይህንን ተጠቅመውበታል። ይሄ ግን ከባድ ፈተና ነው ለሚፈጠረው ሰላማዊ ሽግግር የሚባል ነገር የሚኖር ከሆነ ትልቅ ፈተና ነው። ስለዚህ ምን ይደረጋል እኔም መስለኝ መመሪያ ያለበት አሁን አገሩን ሰላም እንዲወርድ ማድረግ ነው። ለዚህ ደግሞ ብዙ የጦር ኃይል ፈሶበት ነው ያለው አገሪቱ ላይ። ይሄ የጦር ኃይል በፍጥነት መሰብሰብ አለበት። አገሩ ከምንም ነገር በላይ መጀመሪያ ቅድሚያ ተሰጥቶበት ሰላምና ማረጋጋት ሊፈጠርበት ይገባል። ሁለተኛ፣ መንግስት ቀላሉን እርምጃ መውሰድ መጀመር አለበት። ችግር አለብኝ እያለ ግን ችግር እናንተ አትንገሩኝ ይላል። ህዝቡ ሲናገረው ምንድን ነው ይሄ ቀላል እርምጃ የተባለ እንደሆነ መስማት መስማት ህዝቦች ችግር አለብን ሲሉ መስማት ትልቅ አጋጣሚ ነበር። በቀደም ለታ ይውረዱልን ከዚህ ጋር እናንተ እንድትናገሩ አንፈልግም ሲሉ አንድ ጊዜ እሺ፣ በቃ እናንተ አትጣሉ፣ እሺ ብለው ዞር ቢሉ ምን አለበት ከዛች መድረክ ማለት ነው። ከዛ ቀጥሎ ይህ ያገባናል የሚሉ የፖለቲካ ኃይሎች ለምሳሌ አገር ውስጥ በህጋዊ መንገድ እየተንቀሳቀሱ እየታገሉ ያሉ ሰዎች አሉ። ከእነርሱ ጋር ዳያሎግ መጀመር የመጀመሪያው እርምጃ ይሆናል። አራተኛ ብዙ ሰው የታሰረ የደረሰበት የማይታወቅ መልቡልጌታ፣ እንዳለው የፖለቲካውን ችግር የህግ ችግር እያስመሰሉ ህግን እንደ መሳሪያ እየተጠቀሙ ያጠቋቸው ብዙ ሰዎች አሉ። እነዛን ሰዎች መፍታት አለበ። ይሄ የማረጋጋቱ ስራ አንዱ ክፍል መሆን አለበት እና ሰዎችን መፍታት ማስወጣት መጀመር አለባቸው። ከዛ እንደ ሁኔታው ካሉት የፖለቲካ ሀይሎች ጋር መነጋገርን ሲጀምሩ ከውስጥ ካሉት ብቻ ሳይሆን ከውጭም እስካሁን በህገ መንግስታዊ ስርዓት ውስጥ ካሌሉ ሰዎችም ጋር ወደ ድርድር የመግባት ዘመን ነው ብዬ አምናለሁ። ለዚህ ደግሞ ሁሉም የአመራር ብቃት እና የድርድር ብቃት ማሳደግ ይገባቸዋል። ከዚህ ባሻገር ሁሉም ሰው ፖለቲከኞች፣ ምሁራን፣ አክቲቪስቶች፣ የሃይማኖት መሪዎች በሙሉ ህዝቡ ዘንድ ሞዴሬሽን እንዲኖር ከመቼውም ጊዜ በላይ መረጋጋት እንዲኖር ከባድ ጊዜ ነው። ስለዚህ ሞዴሬሽን እንዲኖር ማለት መለስ ማለት ሌላ ሰውም አለ ብሎ የመተያየት እርምጃ እንዲጀመር ንግግር መስድ መጀመር አለባቸው። ሚዲያዎቹ ይሄንን ማድረግ አለባቸው ብዬ አምናለሁ። እሺ በጣም አመሰግናለሁ። ዶክተር ጸጋዬ ባነሷቸው ነጥቦች ላይ ጥያቄ ነበረኝ ነገር ግን ሰዓት ስለሌለን ወደ አቶ ሙልጌታ አልሂድና አቶ ሙልጌታ ዶክተር ጸጋዬ ያነሷቸው የመፍትሄ ሀሳቦች የመንግስትን ሚና የሚጠይቅ ነው። የተነሱትን ችግሮች ለማስወገድ መንግስት የመፍትሄ አካል መሆን ይችላል ወይ? ለሚለው ጥያቄ ምላሽ ሰጥተው እርስዎ የመፍትሄ ሀሳብ ነው የሚሉትን ይግለጹልኝ። ጸጋ አሁን የተናገረው እንዳለ አንድ ፐርሰንት ነው የምቀበለው። አክቹዋሊ ምን ይላሉ ሆነ ኢህአዴግን የማይጨምር ከአሁን በኋላ ማለት ነው ኢህአዴግን የማይጨምር ኢትዮጵያን ችግር ለመፍታት የሚደረግ ጥረት አደገኛ ይሆናል ብዬ ነው ማለት ለምሳሌ አንዳንድ ሰዎች ምን ይዛሉ አሁንኑ የባላደራ መንግስት ይቋቋም ወይም አሁንኑ ኢህአደግ ወርዶ የሽግግር መንግስት ይቋቋም የሚል አስተያየቶች ወይም ጽሁፎች አንቤ ያውቃለሁ ይሄ አሁን ኢትዮጵያ ውስጥ ያለው ሪያሊቲ ካለመገንዘብ የመጣ ነው ብዬ ነው እኔ ማስብ ምክንያቱም ሲምፕል ነው ይሄ ሩቅ አይሄድም ኢህአደግ እምቢ ይላል አልወርድም የሽግግር መንግስት አላቋቋሙም እንደተመርጭ ያለው ነው የምታወሩ ያልቃል ስለዚህ ከዛ በኋላ ያለሽ አማራጭ ምንድ ነው ኢህአደግን በጉልበት ለመግፋት ነው የምትሞክሪው ማለት ነው እሱ ደግሞ ወደ ማትፈልጊው ጦርነት ነው የሚያስገባሽ ማለት ነው በሰላማዊ መንገድ ለመጓዝ የምንፈልግ ከሆነ እኔ በበኩሌ ሰላማዊ ሽግግር እንዲኖር ነው እንፈልገው ኢትዮጵያ ውስጥ ለውጥ እንደሚያስፈልግ ኢህአደግም ተቀብለዋል ልዩነቱ ምንድን ነው ምን አይነት ለውጥ ያ ለውጥ እንዴት ነው የምናካሄደው የሚለው ላይ ነው እንጂ ለውጥ እንደሚያስፈልግ መንግስትም ተቀብለዋል አሁን ኢህአደግም ተቀብለዋል ግን አቶ ሙሉጌታ መንግስት ለውጥ እንደሚያስፈልግ ተቀብለዋል አዎ ተቀብለዋል ስሉ ነገር ነው ምን ብለዋል እኛ መልካም አስተዳደርን ፕሮቫይድ ማድረግ አልቻልንም እኛ ኮራፕሽንን ማሸነፍ አልቻልም። እኛ ኪራይ ሰብሳቢነትን አጠናክረናል። እኛ ስልጣንን ለግል ጥቅማችን መዋል ነው የያዝ ነው እኛ የህዝቡ እንዲማንድ ሳስፋይ ማድረግ አልቻልንም ብለዋል መንግስት እና ይሄ ችግር ስለሆነ ከዚህ መውጣት አለብን። ይሄ ከዚህ ለመውጣት ደግሞ ለውጥ ማካሄድ አለብን። ያ ለውጥ ምንድን ነው የሚለው መንግስት ጥልቅ ተሀድሶ ነው የሚለው ስልጣን መልቀቅ ነው ማለት ነው። አሁን ይሄ ለውጥ ነው ወይ ይሄ አይነት ለውጥ ነው ወይ የሚፈለገው የሚለው ላይ ልንለያይ እንችላለን። እኔ ራሴ ጥልቅ ተሐድሶ ማለት መጀመሪያ አይገባኝም ምንም ለሆነ ትርጉሙ። ሁለተኛ ጥልቅ ተሐድሶ ማለት እዚህም እዛም እንደ ሰማሁት የመንግስት ባለስልጣናት ሲያወሩ ለምሳሌ ሰዎቹን መቀየር ባለስልጣናቱን መቀየር ማለት ከሆነ ትርጉም ያለው ስራ መስራት አይቻልም። እና ምንድን ነው የምለው እኔ በበኩሌ ኢህአዴግ ግራጅዋሊ ልክ ጠጉ እንዳለው ፖለቲካል ስፔሱን ከፍቶ ነጻ ለሆነ ፌር ለሆነ ውድድር ማካሄድ ወደምንችልበት ደረጃ ሊያደርሰን የምችል ሁኔታ መፍጠር መቻል አለበት። ይሄ መፍጠር የሚችል አሁን ያደግ ብቻል። ዶክተር ደረሰ እዚህ አቶ ሙልጌታ ያነሱት ሀሳብ ላይ መንግስት ይህንን ለማድረግ ፈቃደኛ የሚሆን ይመስሎታል ወይ? እኔ የዶክተር ጸጋዬም የአቶ ሙልጌታም የመፍትሄ ሀሳቦች እኔም የሚገርመው መቶ በመቶ ነው የምስማማባቸው። አንደኛ ኮንፊደንስ ቢልዲንግ ሜዥርስ መውሰድ አለበት ይሄ በየክልሉ ያሰፈረውን የጦር ኃይል ማንሳት፣ የህሊና እስረኞችን የፖለቲካ ተቃዋሚዎችን የመፍታት፣ የጸረ ሽብር ሕጉንና የቻሪቲ ሰን ሶሳይቲ ፕሮክላሜሽን አክት፣ የግብረሰና የሲቪል ማህበረሰብ ተቋማት እንዳይንቀሳቀሱ በጣም ተጽዕኖ የሚያደርጉ አዋጆችን ማንሳት፣ የሚዲያ እና የህዝብ መገናኛ ብዙኃንን በነጻነት እንዲንቀሳቀሱ የመፍቀድ እና ሀገሩ እንዲተነፍስ አፈናው ረገብ እንዲልና ነጻና የተረጋጋ የፖለቲካ ውይይት ወይም ኔጎሽሽን የሚደረግበት ኤንቫይሮንመንት ወይም ከባቢ እንዲፈጠር እነዚህን አራት ነገሮች በማድረግ የመጀመሪያውን እርምጃ ሊወስድልን ይችላል። መንግስት ይሄን ካደረገ ራሱ እኔ የኢትዮጵያ መንግስት ትልቅ ትልቅ ትልቅ ምስጋና ሰጠዋለሁ። ሁለተኛ ቅድም ዶክተር ጸጋዬ ያነሳው ነገር አለ። በየቦታው ያሉ ወጣቶች የሲቪክ ማህበረሰብ የሚመሩ ሶሻል ሚዲያ ላይ አክቲቭ የሆኑ በኦሮሞን ፕሮቴስት በጎንደርም ባየነው በተለያዩ ቦታ አሉ፣ ግን የፖለቲካ አመራር የሚሰጡ ተቋማት አይደለም። ስለዚህ በአስቸኳይ በተለያየ ቦታ የተሰበሰቡት እነዚህ የተለያየ ፓርቲክለር የሆነ ዲማንድ ፖለቲካል ዲማንድስ ያላቸው ሙቭመንት ኢንስቲትዩሽናላይዝድ መሆን አለባቸው እና የፖለቲካ ቅርጽ ይዘው አወቃቀር ይዘው አመራር ይዘው የምንፈልገው ይሄና ይሄ ነው፣ ጥያቄያችን ይሄ ነው፣ ፍላጎታችን ይሄ ነው፣ ይሄንን ልንሰጥ ፈቃደኛ ነን፣ ይሄን ልንቀበል ፈቃደኛ ነን የሚል ለፖለቲካ ውይይት አድራሻ ያለውና ተጠሪ አድርገን ልንጠቁመው የምንችለው ሰው መደረግ መገኘት አለበት። ይሄን ለማድረግ ተቃዋሚ ፓርቲ የሚባሉት በጣም በጣም ትልቅ ኃላፊነትና ስራ ይጠብቅባቸው። ይሄን ሳያደርጉ ኢህአዲግና ና ተወያይ ማለት ራሱ ከማን ጋር ነው ኢህአዲግ የሚወያዩ የሚለውን ጥያቄ መመመለስ ነው የሚያቀጥለን። ሶስተኛ እኔ ለእኔ በጣም ወሳኝ የምለው ትራክ ወይም መንገድ ምንድን ነው? ፖለቲካ ፓርቲም ውስጥ ሳንገባ የኢህአዴግም አባልና ደጋፊ ሳንሆን የሀገራችን ጉዳይ ያገባናል የምንል መምህራን፣ ቄሶች፣ ሼኮች፣ የሙያ ማህበር ባለቤቶች፣ ሰራተኞች፣ በተለያየ የህይወት ነገር ውስጥ ያለው አርቲስቶች መንግስታችን ከዚህ በኋላ ወይም የፖለቲካ ተዋንያኖቻችን እኛ ልንተዳደርበት የምንፈልገውን ስርዓትና ህግ ወይም ህገ መንግስት እንዴት እንደሚቀርጹ አጠገባቸው ሆነን እያየን ባለቤት ሆነን ከዚህ በኋላ እንዲህ ያለ አዙሪት የመሞት የመታሰር የመደብደብና የጦርነት ታሪክ አዙሪት ውስጥ እንዳንገባ ባለቤት የሆነው ህገ መንግስት እንዲቋቋም ፓሲቭ ሳንሆን ተመልካች ሳንሆን ባይስታንደር ሳንሆን አጠገብ ቆመን የምንታዘብ ሳንሆን እነዚህን የፖለቲካ ተዋንያን ተጠያቂ እንዲሆኑ ማድረግ አለ። ይሄ ሶስተኛ የማየው ፒላር ነው። አራተኛ አሁን ወደ ኢህአዴግ ልምጣ። አቶ ሙሉጌታ አሁን መለወጥ አለብኝ ብለዋል። ጥልቅ ተሃድሶ አደርጋለሁ ብለዋል ኢህአዴግ። ስለዚህ ለመደራደር ኔጎሽትን ለሆነ ፖለቲካል ሴትልመንት ፈቃደኛ ነው ብለውናል። እኔ ሆነ አላየሁም አላልኩም። ምንድን ነው ያሉት? እሺ እንደገና ሪፍሬዝ አድርጉልኝና ልመልስ። ሲዮን ይሰማሻል? ይሰማኛል። እንደገና ይንገሩኝና ሀሳቡን አጠር አድርገው ልመልስ እያሉ ነው ዶክተር ደረሰ። ምንድን ነው ታዲያ ያሉት? እኔ ያልኩት ኢህአዴግም ለውጥ እንደሚያስፈልግ ተቀብለዋል። ያ ለውጥ ደግሞ ምንድን ነው የሚለው፣ ኢህአዴግ ጥልቅ ተሀድሶ ነው የሚለው። እኔ ያልኩት ኢህአዴግ ኔጎሼት ለማድረግ ተስማምተዋል አላልኩም። ምክንያቱም ኔጎሼት ለማድረግ እንደተስማማ ያላቅ እሺ እንግዲያው ይህም በአስተካከያ ወስጄ ልመልስ ሲሆን እሺ ኢህአዴግ ጥልቅ ተሀድሶ የሚለው ነገር ትንተናው በሁለት ነገር ላይ የተመሰረተ ነው። አንደኛ ሰዎች የመንግስትን ስልጣን ያለ አግባብ የግል ሀብት ማካበቻ አድርገውታል። ስለዚህ ሌብነትና ሙስና ስለ ተንሰራፋ ሌቦችና ሙሰኞችን አውርጄ ለህዝብ የሚንገበገቡ እንደ ሻማ እየቀለጡ ሌላውን ሀብታም አድርገው የሚሞቱ የፖለቲካ ካድሬዎች ይሾማለሁ። በዚህ የመልካም አስተዳደር ጥያቄ ችግር እፈታለሁ፣ ይላል። ሁለተኛ የሚለው ምንድን ነው? ከዚህ በፊት የምሾማቸው ሹመኞች ሙያ ያላቸው አይደሉም። ሰዎች በሙያ ብቃትና በስራ ልምድ ሳይሆን በፓርቲ ሎሌነትና በብሔር ተዋጽኦ ነበረ የሚወሰኑት። ይሄ ደግሞ የአገልግሎት አሰጣጤን በጣም ብልሹ ስላደረገው ባለሙያ ወይም ጠቢብ ሰዎችን ሾሜ የአስተዳደርና የአገልግሎት ስራውን አሳልጣለሁ እያለ ይሄ ጥልቅ ተሀድሶ ህዝቡ ለሚያነሳው የነጻነትና የዴሞክራሲ ጥያቄ መልስ ሊሆን አይችልም። መልሱም የሆነው ምንድን ነው? ሀገሪቱ ወደ ኋላ ተመልሳ ለሁሉም የሚበጅ ነጻና ዴሞክራሲያዊ ሀገር መስራት፣ የፌዴራል አስተዳደሯን እንደገና መጎብኘት፣ ምንድን ነው የጎደለው ነገር ምንድን ነው ሊጨመርበት የሚገባ የሚለውን ነገር ማስተካከል፣ ከዛ በኋላ ነጻና ፍትሀዊ ምርጫ ተደርጎ ህዝብ የእኔ ነው የሚለው መንግስት ስልጣን ተረክቦ ማስተዳደር ነው። ለእንዲህ አይነት ደፋር ለእንዲህ አይነት ደግሞ እውነተኛ ወይም ኦነስት ለሆነ ፖለቲካል አንደርቴኪንግ ራሱን ያዘጋጃል ወይ? እንደ ሻማ ቀልጣለሁ የሚለው ኢህአዴግ የሚለውን ጊዜና ታሪክ ይፈተዋል። እነዚህ አራት ነገሮች ግን ወሳኝ ናቸው ብዬ አስባለሁ። እሺ፣ ለሶስታችሁም አንድ ጥያቄ ላንሳና በዛውም የማጠቃለያ ሀሳብ እየሰጣችሁ ውይይቱን እናጠቃለው። ሶስታችሁን ባነሳችሁት ሀሳብ ላይ ሰላማዊ የሆነ ሽግግር ለማድረግ ኢህአዲግ የመፍትሄ አካል መሆን ይችላል የሚል ነገር አስቀምጣችኋል። ነገር ግን አንዳንድ የፖለቲካ አስተያየት ሰጪዎች ኢህአዲግ በሀገሪቱ ላይ እንደዚህ አይነት የፖለቲካ ውጥረት ሲፈጠር ነገሮችን አስተካክላለሁ ይልና፣ ነገሩ ግን የተረጋጋ ሲመስል ቃሉን ያፈርሳል የሚል ስጋት አላቸው እና ይህን ስጋታቸውን ሲሰነዝሩ ይደመጣል። ይህን ቃሉን ማጠፉን በምን ልንቆጣጠረው እንችላለን? የሚል ስጋታቸውንም ሲሰነዘሩ ይሰማሉና፣ የዘረዘራችኋቸው የመፍትሄ ሀሳቦች እንዴት ተግባራዊ ሊደረጉ ይችላሉ? ከዶክተር ጸጋይ ነው የምጀምረው። አሁን ምን መደረግ አለበት ለሚለው በጣም ሪያሊስቲክ የሆኑ መልሶች መስጠት ስላለብን እነዛን አራት ነጥቦች አንስቻለሁ። እንደ አጋጣሚ ደግሞ ከሌሎችም ጋር በእነዚህ ላይ ተግባብተናል። ነገር ግን ትክክለኛ የሚያስፈልገን ለውጥ ተሀድሶ ሳይሆን የሚያስፈልገን እኔ በአማርኛ ምን እንደምለው አላውቅም፣ በጣም ስር ነቀል የሆነ ለውጥ ትራንስፎርሜሽን ነው የሚያስፈልገን። ያ ደግሞ ቅድም ሙልጌታ ያነሳቸውን አማራጮችም ከእይታችን ውጪ አያደርግም። ለምሳሌ የአደራ መንግስት ይቋቋም፣ የሽግግር መንግስት ይቋቋም የኮንሴንሰስ መንግስት የተለያየ የሽግግር መንገዶችን ያስፈልጋል። ከኢህአዴግም ውጪ ከኖርማል ፖለቲካል ሁኔታዎች መፍትሄዎች ውጪ አሁን ከባድ የፖለቲካ ቀውስ ስለሆነ ያለው ትልቅ የፖለቲካ መልስ ተመጣጣኝ የሆነ የፖለቲካ ምላሽ ነው የሚያስፈልገው። ስለዚህ ኢህአዴግ መታደሱ ብቻ ሳይሆን መለወጥ ያለበት ስርዓቱ ራሱ እንደ ስርዓት አይዲያ ኦፍ ኢህአዴግ የኢህአዴግ አይነት ስርዓት እንዳይኖር ማድረግ እንዲቻል በማያዳግም ሁኔታ መፍጠር አለብን ነው ይሄን ለማድረግ ኢህአዴግ የመፍትሄው አካል መሆን አለበት ወይ እኔ ቀደም ሲል እንዳልኩት አሁን በአሁን ሰዓት ምን መደረግ አለበት ብለሽ ስለጠየቅሽኝ ነው እነዛን መፍትሄ ተጨባጭ መፍትሄ ያስቀመጥኩት እንጂ በእኔ እምነት ኢህአዴግ የችግር መንስኤ ብቻ አይደለም እራሱ ችግር ነው እያልኩኝ ነው የመጨረሻው አስፈሪ ቀውስ ኢትዮጵያ ውስጥ ሊፈጠር የሚችለው በህዝቦች መካከል የሚፈጠር ግጭት ነው እሱን የሚፈጥረው ኢህአዴግ እራሱ ነው ስለዚህ ኢህአዴግ የችግር የመፍትሄ አካል ይሆናል እኔ በጣም ትልቅ ጥርጣሬ አለኝ ቢሆን ጥሩ ነው። ከሆነ ዶክተር ደረሰም እንዳለው ሙሉጌታም እንዳለው ኢህአዴግ የመፍትሄው አካል ለመሆን ፈቃደኝነት ካሳየ መልካም አይመስለኝም። ያን የማያደርግ ከሆነ ተገፍቶ ብቻ ነው ሊወድቅ የሚችለው ማለት ነው። እንደዛም ሆኖ እንኳን ግን እንደዛም ወድቆ አሁን ኦልሞስት ማስተዳደር እያቃተው ነው። ወድቆም እንኳን ካለ ኢህአዴግ ሽግግር ሊኖር ይችላል ወይ፣ እነሱንም ያላካተተ ሽግግር ሊኖር ይችላል ወይ የሚለው እንግዲህ ታሪክ ብቻ የሚመልሰው ጥያቄ ነው። እኔ ኢህአዴግ በታሪኩ አንድም ጊዜ የሚታመን የድርድር፣ የውይይት ፓርትነር ይሆናል ሆኖ አያውቅም። ይሆናል የሚል ተስፋ የለኝም። ነገር ግን ተቸግሮ፣ ተገፍቶ በቃ የመጨረሻ አማራጭ ሆኖበት ከጀመረ ማድረግ የሚችለው እርምጃ ቀደም ሲል እንዳልኩት ምንም ቅድመ ሁኔታ ሳያስቀምጥ ከማንኛውም ባለድርሻ ጋር ለመነጋገር ዝግጅት ማድረግ ይጠበቅበታል። ከዛ በፊት ግን ከራሳቸው መካከል ጠንካራ አመራር መውለድ አለባቸው። ቅድም እንዳልኩት ተቃዋሚም ጋር የአመራር ችግር አለ፣ ኢህአዴግም ጋር ከባድ የአመራር ውድቀት አለ። አሁን የአመራር ክራይሲስ ውስጥ ናቸው እና ከማን ጋር እንደሚነጋገር እንኳን እስከማናውቅ ድረስ ማለት ነው። እና ይሄንን ካደረጉ አይ ቲንክ ወደ ሰላማዊ ሽግግር መሄድ እንችላለን። ብያም አቶ ሙልጌታ ማጠቃለያ ጭምር ነው ምፈልገው ከርሶ ና ያነሳሁትን ጥያቄ እና ማጠቃለያ። ጽዮን በጣም ብሪሊያንት ጥያቄ ነው የጠየቅሽው። አሁን ኢህአዴጎች ተስማሙ እንበል እና ይሄ ነገር ከረገበ በኋላ፣ ተቃውሞ ከቀነሰ በኋላ የነዋት ሀሳባችን ቀይረናል፣ በቃ ሀገሮች ተረጋግቷል፣ አጨቅጭቆት ሊሉስ ምንድ ነው ዋስትናችን? የሚለው ጥያቄ በጣም ብሪሊየንት ጥያቄ ነው። ምክንያቱም ሪል ጥያቄ ነው። እኔ ቅድም ያልኩት የጸጋዬን ሀሳብ እንዳለ ኢንዶርስ ሳረግ ምንድ ነው ጭንቅላት ይወስዳሉ። ኢህአደግ ከዛሬ ጀምሮ ማውራት ማቆም አለበት። ሶ ህዝቡ አውርቶ ማያቅ ህዝብ ማውራት አለበት። ኢህአደግ አድማጭ መሆን አለበት። ሶ የሶሉሽናችን አሳምፕሽን ምንድ ነው? ኢህአደግ ይህን ለማድረግ ይስማማል። ልክ ዶክተር ደረሰም የዘረዘራቸው ነገሮች አሉ፣ ላለመድገም ማለት ነው። የአደግ ማድረግ አለበት ያላቸው እነሱ ናቸው ዋስትናዎች። ለምሳሌ ነገ እሺ፣ መስማት ፈልጋለሁ። ምንድን ነው ችግሩ? ፈቃደኛ ነኝ የሶሉሽኑ አካል ለመሆን። ስለዚህ ምን ምን ይደረግ የሚለው ላይ ሁለቱም ወንድሞቼ የዘረዘሯቸው ነገሮች እነዚህ ነገሮች ተደረጉ ማለት ህዝቡ ኢምፓወርድ እየሆነ ሄደ ማለት ነው። ምን ማለት ነው? ሰዎች እንዳፈለጋቸው የሚሰበሰቡ ከሆነ ላይክ ህጉ በሚፈቅደው መሰረት ማለት ነው። ሰዎች የሚደራጅ ከሆነ ሰዎች ሰላማዊ ሰልፍ የሚያደርጉ ከሆነ ምን ማለት ነው? ዲያሌክቲካሊ የመንግስት ስልጣን እየቀነሰ የህዝብ ስልጣን እየጨመረ ይሄዳል ማለት ነው። ያ ነው ጋራንቲው። ህዝቡ ኢህአዴግ እሺ ይሰማለሁ ስላለ ህዝቡ ትግሉን ያቆማል ማለት አይደለም። ትግል የሚቆም ነገር አይደለም። የህዝቡ ጋራንቲ ወርክና ትግሉ ነው ሶ ትግሉ የፖለቲካ ትግል ይሆናል ማለት ነው። ላይክ ቫይለንት ያልሆነ ግጭት በማይፈጠር መልኩ፣ ምክንያቱም ሁለቱም ወገን አሁን ፒስፉሊ ትራንስፎርም ማድረግ እንችላለን። ሌላው ጸጋ ያለው ትራንስፎርሜሽን ነው የሚያስፈልገን ያለው እውነት ነው። ትራንስፎርሜሽን ነው የሚያስፈልገን። ኮስቲን ኢዝ ትራንስፎርሜሽኑ እንዴት ነው የምናመጣው? እና ምን እያልኩ ከሆነ ሰላማዊ የሆነ ትራንስፎርሜሽን ከሆነ የምናስበው ኢህአዴግ የትራንስፎርሜሽኑ አባል ወይም አካል ሊሆን ይችላል ብለን ኢማጅን ከማድረግ ብንነሳ ፌል ቢያደረግ እንኳን መሞከራችን ትልቅ ነገር ነው የሚሆነው። ቢያንስ የሞራል የበላይነት ያስገኝልናል። ስለዚህ በእነዚህ ምክንያቶች ኢህአደግ እወጣለሁ ቢል አልቲሜትሊ ህዝቡ የራሱ ትግል ስለሆነ ዋስትና ትግሉ ይቀጥላል። ትግሉን ማቆም አይችልም። ኒ ስለዚህ እወጣለሁ እንኳን ቢል ህዝቡ የሚያውጣው ነገር የለም ነው መስ ዶክተር ደረሰ ማጠቃለያ ልውሰድና ከዛ በኋላ አጠቃልላለሁ። ውይ እኔ መቼስ ጽዮን እግዚአብሔር ይስጥልን፣ ስለ ጋበሽን በተለያየ ሀገር ያለን ሰዎች ነን። የተለያየ ፖለቲካ አመለካከት ያለን ሰዎች ነን። ቅድም ዶክተር ጸጋዬ እንዳለው ተስፋ የሚሰጥ ነው። በዚህ እንኳን መስማማታችን አሁን በእነዚህ ነጥቦች እንኳን መስማማታችን ትልቅ ነገር። እውነት ለመናገር እኔ ኢህአዴግ ከዚህ በፊት በድርድር የማይታመን እንደሆነ ሁላችንም እናውቃለን። ይሄ ደግሞ በሁለት ምክንያት ነው ባይ ነኝ። አንዱ ምንድን ነው? ይሄ የተቃኘበት የግራ አይዲዮሎጂ ብዙ ጊዜ ነገሮችን የሚያየው በጨቋኝና በተጨቋኝ አድሃሪና ተራማጅ አንዱን ወንጀለኛ አንዱን ጻድቅ አርጎ ስለሆነ በዛ ርእዮት ውስጥ የፖለቲካ ኮምፕሮማይስ የሚባል ነገር የለም እና አሸንፎ መውጣት ሲባል መቶ በመቶ አሸንፎ ሌላውን ዜሮ አስቀርቶ መውጣት። ይሄ አይዲዮሎጂ ደግሞ ለዴሞክራሲ ለኔጎሽሽን ለሬኮንሲሌሽን የሚሆን አይዲዮሎጂ አይደል። እና አልፈርድባቸውም። ያደጉበት ርእዮት ውጤት ናቸው። አንዱ ምክንያት እሱ። ሁለተኛ እንደም እንደምናውቀው አሁን ያለው ርእዮት ደግሞ ይሄ ልማታዊ መንግስት ነኝ የሚለው ምንድን ነው? እኔ አውራ ፓርቲ ነኝ እና ይሄንን አገር አምሳ ስልሳ ዓመት ገዝቼው መሀከለኛ መደብ ፈጥሬ እኔን ልሻማ ቀልጬ ከዛ በኋላ ነው እንግዲህ ሊበራል ዲሞክራሲ የሚበሉት ምን አይነት ማህበራዊ ከበርት የተፈጥሮ እና እኔ አሁን ሞግዚት ነኝ የሚል እና ለዛ ሞግዚትነት ደግሞ አምሳ ስልሳ ዓመት ተሰጠኝ። ሌላውን በሙሉ እየገዛው ሀብታም አድርጌው ከዛ በኋላ መሬት ላይ ኦብጀክቲቭ ኮንዲሽንስ መጠሬ ይሄ አካሄድ ሁለቱ ነገሩ ነው፣ ኢህአዴግን አንድ በጣም አምባገነን እንዲሆን የሚያደርገው። አሁን ግን የህዝብ ማዕበል እየመጣ ነው፣ የህዝብ ግፊት እየመጣ ነው፣ የህዝብ ጥያቄ እየመጣ ነው። ሞግዚትነትህን አንፈልግም፣ አምባገነንነትህን አንፈልግም፣ በልማት ስም መብታችንን መርገጥ አይቻልም እያለ ነው የኢትዮጵያ ስለዚህ ደወሉ እየተደወለለት ነው። ለደወሉ መንቃት ነው ያለው አማራጭ። አልነቃም፣ ወደ ውይይት መድረክ አልመጣም፣ አሁንም በኃይል እና በጉልበት ይህን እፈታለሁ የሚል ከሆነ ራሱ ጠፍቶ አጥፍቶ ማለቅ ይሆናል። የኢህአዴግ የ የታሪክ ሌገሲው ይሄ ነው። እንደዚያ አይነት ምርጫ እንደማይወስዱ ተስፋ እናደርጋለን ነው በታዋቃሚ ወገን ያለው ይሄንን በማሰብ ለእነሱ እድል በመስጠት የለውጡ የትራንስፎርሜሽኑ አካል አድርጓቸው ሞራል ሱፔሪዮሪቲ ይሰጣል የሚለው የአቶ ሙልጌታ አርጊመንት እኔ ይስማማኝ እና ተቃዋሚ የሚባለው ኃይል ወይም መብቱን የሚጠይቀው ኃይል የሚጎልበት ነገር የለም ይህንን አፒል በማድረጉ የሚቀንስበት ነገር ያለ አይመስለኝም። እሺ በጣም አመሰግናለሁ። እንግዲህ በጣም አመሰግናለሁኝ ሳጠቃልለው የማጠቃልለው ያነሳችኋቸው ሀሳብ አለ የተስማማችሁባት በመሀል ላይ ደግሞ ያልተስማማችሁበት ሀሳብ አለና እነሱን ይዘን ለአድማጮች ደግሞ ከሰሙ በኋላ አድማጮች የሚያነሷቸው ጥያቄዎች ካሉ የአድማጮችን ጥያቄዎች ተቀብለን ካቆምንበት ውይይቱን እንደምንቀጥል ተስፋ አደርጋለሁ። እንደሱ እንዲሆን ደግሞ እኔ እንግዲህ የራሴን ኃላፊነት እወጣለሁ። በእናንተም በኩል ያነሳችኋቸውን ሀሳቦች እንደገና በድጋሚ አዳምጣችሁ መነሳት አለበት ብላችሁ የምታስቡት ካለ እነሱንም ደግሞ ይዛችሁ ሌላ ውይይት እንደምናደርግ ተስፋ አረጋለሁ። በእኔ በኩል ሁላችሁንም በጣም አመሰግናለሁ። በጣም እናመሰግናለን። የተከበራችሁ አድማጮች ይህ ውይይት ለጊዜው ለአሁን ተቋጨ። ለሚነሱት ጥያቄዎች ሁሉ የኢትዮጵያን መንግሥት ምላሽ ለማካተት ጥረት እያደረግን ነው። የመንግሥቱን ቃል አቀባዮች አስተያየትና እናንተም አድማጮች ውይይቱን ተከታትላችሁ የምትሰጧቸውን ሐሳቦቻችሁን ጨምረን ይህንን ውይይት እንቀጥላለን። በውይይቱ ላይ ያላችሁን ጥያቄዎች፣ እንዲሁም በቀጣይ ከዚህ ጉዳይ ጋር መነሳት አለበት የምትሉትን ሁሉ ጻፉልን። ሙሉውን ውይይት ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ታገኛላችሁ። የስልክ ቁጥራችን 2022059942 የውስጥ መስመር 14፣ ወይም ደግሞ ኢሜላችን ኤችኦአር ኤን አት ቪኦኤ ኒውስ ዶት ኮም ነው። ሲሆን በገባሽው ቃል መሰረት እዚህ ጋ እረፍት እናድርግና፣ ምን ትጋብዥን ይሆን አንድ ሙዚቃ ልጨምር። አሁን እንኳን ወደ እንግሊዘኛው ብንሄድ ነው የሚሻለው። ቅዳሜ ቅዳሜ ቅዳሜን ቢያንስ የሙዚቃ ቃና ለማስታወስ እንዲሆን ዋን ዳይሬክሽን የተባሉ የሙዚቃ ቡድኖች ወጣት የሙዚቃ ቡድኖች ናቸው ዋትስ ሜክስ ዩ ቢዩቲፉል ሲሉ የተጫወቱትን ዘፈን በጋብዘስ አንቺን ውብ የሚያደርግሽ You're insecure, don't know what for You're turning heads when you walk through the door ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ አራት ሰዓት በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 ና በ15580 ኪሎ ኸርዝ በ19 ና በ49 ሜትር ባንድ አጭር ሞገድ ማለት ነው። የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል ደግሞ በ1431 ኪሎ ኸርትስ መካከለኛ ሞገድ ላይም ታገኙናላችሁ። ሰለሞን፣ እንግዲህ ፕሮግራማችን እዚህ ላይ ወደ መጠናቀቁ ነው። ለስንብት ግን አንድ ሙዚቃን ልጋብዛችሁ። አድማጮችን ለአንተ ልስጠህ። ድሉን አመሰግናለሁኝ። ማይክል ጃክሰን I must start to stay alone so you can't <laughs> Man in the Mirror. i going to make a change for once in my life. It's going to feel real good. Gonna make a difference. Gonna make it right. And as I turn up the collar, I'm this wind is a blow in my mind I see the kids in the street But not enough to eat Who am I to be blind Pretending not to see them need A son us disregard